ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የኢትዮጵያ አገር መከላከያ ሚኒስቴር የትግራይ ትጎጋ አየር ጥቃትን አስመልክቶ ማስተባበያ ሰጠ። የሲድኒ ኮሮና ቫይረስ ከፊል ገደብ በአውስትራሊያ የሐኪሞች ማኅበር ዘንድ ስጋትን አሳድሯል። በሚያሚው አፓርትመንት ድርመሳ ሳቢያ የደረሱበት ካልታወቁት ውስጥ አውስትራሊያውያን ሳይኖሩ እንደማይቀር ተገምቷል። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የኢትዮጵያ አገር መከላከያ ሚኒስቴር የትግራይ ተጓጋ አየር ጥቃትን አስመልክቶ ማስተባበያ ሰጠ። የመከላከያ ሚኒስትር የማስታበያ መግለጫውን ለመስጠት ግድ የተሰኘው ማክሰኞ ጁን 22 በትግራይ ክፍለ ሀገር ተጎጋ ከተማ በኢትዮጵያ ሰራዊት በተሰነዘረ የአየር ጥቃት የ43 ሰዎች ሕይወት ማለፍን ተከትሎ ነው። ይህንኑ ሁነት አስመልክቶ የተባበሩት መንግስታት ጥቃቱን በተመለከተ ፈጣንና ውጤታማ ምርመራ እንዲያካሄድ ለኢትዮጵያ መንግስት ጥሪ አቅርቧል። ሮይተርስ ያነጋገራቸው ባላቸውና የሁለት ዓመት ሴት ልጃቸው እንደቆሰሉባቸው የተናገሩት አንዲት ሴት ቦምቡ አንድ የገበያ አካባቢ ላይ ከቀትር በኋላ ሰባት ሰዓት ወይም ዋን ፒኤም መውደቁን አመልክተዋል። ይሁንና የመከላከያ ሚኒስቴር የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አደነ ትናንት ለሀገር ውስጥ ጋዜጠኞች በሰጡት መግለጫ እንዲህ ብለዋል። ሰኔ 15 ይህንን ቀን አስምሩልኝ። ሰኔ 15 የሰማዕታትን ቀን እናከብራለን ብሎ የተሰበሰበ ኃይል ነበር። በተለይም ጄኔራል ምግበ የሚባል እመራዋለሁ የሚልን ጦር ሰብስቦ የሰማዕታት ቀንን እያከበረ ነበር። በተደረገው ጥናትና ባገኘነው ጥብቅ መረጃ አውሮፕላኖቻችንም አይን ስላላቸው የትኛው የታጠቀ ነው የትኛው ሲቪል ነው የሚለውን በደንብ ስለሚለዩ ዘመኑ የቴክኖሎጂ ስለሆነ ይሄንን ኃይል ነው እርምጃ የተወሰደበት። በጣም ውጤታማ ስራ ተሰርቷል። ድብደባው የተካሄደው ከዘጠኝ ሰዓት በኋላ ነው። የትግራይ ገበያዎችም በሉት በኢትዮጵያ ያሉ ገጠራማ አካባቢ ገበያ ከዛ በኋላ ገበያ አይኖርም፣ ወደየቦታው ስለሚመለስ በጊዜ ነው የሚበተነው ግን ይሄንን ገበያ የተጠቀሙበት ከአውዜን የሰኔ 15 ጭፍጨፋ ጋራ አያይዘው አሁንም ተጨፈጨፍ፣ ዳግም እንደዚህ ተደረገ ብለው ጥርሳቸውን በነቀሉበት የሐሰት ፕሮፓጋንዳ፣ አሁንም ሰው ለማነሳሳት የሚያደርጉት ሙከራ ነው። የኒው ሳውዝ ዌልስ መንግስት የኮሮና ቫይረስ ወረርሽኝ መስፋፋትን ለመገደብ በአራት የሲድኒ ክፍለ ከተሞች ላይ ገደቦችን ጣለ። ባለፉት 24 ሰዓታት ኒው ሳውዝ ዌልስ 22 በኮሮና ቫይረስ የተጠቁ ነዋሪዎችን ያስመዘገበ ሲሆን በቦንዳይ በቫይረሱ የተያዙ ሰዎች ቁጥር 65 ደርሷል። የኒው ሳውዝ ዌልስ ክፍለ አገራዊ መንግሥት የውሉሃራ ዌበርሊ፣ ራንድዊክና ሲድኒ ከተማ ነዋሪዎችና ሠራተኞች ከቤታቸው እንዲቆዩ ማዘዣ አውጥቷል። በዚህም መሰረት የክፍለ ከተማዎቹ ነዋሪዎች ከቦታቸው ለመውጣት የሚያስችላቸው ምክንያቶች ለገበያ ሸመታ፣ የአካል እንቅስቃሴ ለማድረግ፣ ለሕክምና ክብካቤ ወይም አስፈላጊ ለሆነ የጤናና ትምህርት ጉዳዮች ይሆናል። ነዋሪዎች ተጨማሪ መረጃን የሚሹ ከሆነ ኒው ሳውስ ዌልስ ዳትጋቭ ዶቴዩ ድረገጽን ሊጎበኙ ይችላሉ። በክፍለ ከተማዎቹ ላይ የተጣሉትን ገደቦች አስመልክቶ ፕሪምየር ግላዲስ በርጅክሊያን ሲናገሩ እርምጃው ቫይረሱን ለመቆጣጠር ተገቢ ነው ብለዋል። በሌላ በኩል ግና የአውስትሬልያ ሐኪሞች ማኅበር ቫይረሱን ለመገደብ ግሬተር ሲድኒ ላይ ሙሉ የኮሮና ቫይረስ ገደቦች ሊጣሉ እንደሚገባ አሳስቧል። የማኅበሩ ፕሬዚደንት ዶክተር ኦማር ኮርሺድ ሁኔታው ሌሎች የአውስትሬሊያ ክፍለ አገራት ዘንድ ቢሆን ሙሉ ገደቦችን የሚያስጥል መሆኑን አንስተው ሲድኒ ላይ ይህ ባለመተግበሩ ማኅበራቸው በጣሙን ስጋት የገባው መሆኑን ገልጠዋል። አክለውም የኒው ሳውዝ ዌልስ መንግሥት ያስቀመጣቸው ድንጋጌዎች በእጅጉ ውዥንብር ፈጣሪና ተገቢውን እርምጃ ያላሟለ ነው ሲሉ ተችተዋል። ይህ በእንዲህ እንዳለም ከሲድኒ የኮሮና ቫይረስ ክስተት ጋር በተያዘ የሳንድሪንግሃም የልብስ ንጽሕና ግልጋሎት ሰጪ ሁለት ሰራተኞች ሜልበርን ውስጥ በቫይረሱ መያዛቸው ተገልጧል። በቫይረሱ የተጠቁት የ60 ዓመቱ ሰው ባለፈው ሳምንት ወደ ሲድኒ ተጉዘው የልጃቸው የልደት በዓል ላይ ተገኝተው የተመለሱ ሲሆን አሰራያቸውም እንዲሁ በቫይረሱ ለመጠቃት በክተዋል። የቪክቶሪያ ጤና ሚኒስቴር ከጁን 11 እስከ ጁን 25 ባሉት ቀናት ከሲድኒ ወደ ሜልበርን የተመለሱ 13ሺ ሰዎች የኮሮና ቫይረስ ምርመራ እንዲያደርጉና ራሳቸውን እንዲያገሉ መልእክት ልኳል። የቪክቶሪያ ጤና ሚኒስትር ማርቲን ፎሊ ይህንኑ አስመልክተው ሲናገሩ እኒህ ከሲድኒ መጥተው የተያዙ ሰዎችን ጉዳይ ስንመለከት ደህንነታችንን ለማስጠበቅ ተጨማሪ እርምጃዎችን መውሰድ ይኖርብናል። 13,000 ሰዎች ከቫይረስ ነፃ መሆናቸውን የሚያረጋግጥ የምርመራ ውጤት እስከሚያገኙ ድረስም ምርመራ አካሂደው ራሳቸውን እንዲያገሉ እንጠይቃለን ብለዋል። በሌላም በኩል ምዕራብ አውስትሬልያ የፌዴራል መንግስቱ የወሸባ ተቋም ከፐርዝ አውሮፕላን ማረፊያ አጠገብ ለመስራት የተለመውን ትልም እንደምትቀበል አስታውቃለች። ምንም እንኳ የፌዴራል መንግስቱ መገንባት የፈለገው ጃንዳኮት አውሮፕላን ማረፊያ አጠገብ ከሚገኘው የፐርዝ ከተማ ደቡብ መሆኑ የእሳቸው ምርጫም ባይሆን ግንባታውን እንደሚያከናውኑት ግና የምዕራብ አውስትሬሊያ ፕሬምየር ማርክ መጋዋን ተናግረዋል። የፌዴራል መንግስቱ ከሜልበርን ሰሜን በምትገኘው ሚክልሃም አንድ ሺህ አልጋዎች ያሉትና ቢቻልም በዚህ ዓመት መጨረሻ ካልሆንም በሚቀጥለው ዓመት መጀመሪያ ላይ የወሸባ ተቋም ለማስገንባት ወጥኗል። የጋራ ብልጽግናው በኩንስላንድም ብሪስበን ከተማ አጠገብ ተመሳሳይ ግልጋሎት መስጫ ለማሰራት አቅዷል። ይህ በእንዲህ እንዳለም ኩዊንስላንድ ባለፉት 24 ሰዓታት ውስጥ ሁለት ሰዎች በኮሮና ቫይረስ መያዛቸውን አስታውቃለች። በዩናይትድ ስቴትስ ማያሚ ባለ 12 ፎቅ የውሃ ዳር አፓርትመንት ላይ በደረሰው የመደርመስ አደጋ የደረሱበት ካልታወቁት ሰዎች መካከል አውስትራሊያውያን ሳይኖሩበት አይቀርም የሚሉ ስጋቶችን አሳድሯል። በአደጋው የአንድ ሰው ለልፈተ ሕይወት መዳረግና መቶ ያህል ሰዎች ለጊዜው የደረሱበት አለመታወቁም ተነግሯል። በደርዘኖች የሚቆጠሩ ከፍርስራሾች ውስጥ ተጎትተው ወጥተዋል። የአካባቢው ከንቲባ ቻርልስ ባርኬት ለአፓርትመንቱ መደርመስ ምክንያት ምን እንደሆነ ለጊዜው አለመታወቁንና ምርመራም እንደሚካሄድበት አስታውቀዋል። ፕሬዚደንት ጆ ባይደን ከሚያሚ ባለሥልጣናት ጋር ከተወያዩ በኋላ መንግሥታቸው እርዳታ ለማድረግ ዝግጁ መሆኑን ገልጠዋል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 75 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 32 ኢትዮጵያ ብር ከ87 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ አምስት ከፍተኛ ሃያ ። አድላይድ ለከፋ ይችላል። ዝቅተኛ 8 ከፍተኛ 5 15። ሜልበርን ካፌ ያበራል። ዝቅተኛ 8 ከፍተኛ 13። ሆባርት ብራ ይሆናል። ዝቅተኛ 6 ከፍተኛ 12። ካምብራ ብራ ይሆናል። ዝቅተኛ 4 ራት ከፍተኛ 12። ሲድኒ በከፊል ደመናማ ይሆናል። ዝቅተኛ 9 ከፍተኛ 19። ብሪስበን ዝናብ ይጥላል። ዝቅተኛ 15 ከፍተኛ 19። ዳርዊን በከፊል ደመናማ ይሆናል። ዝቅተኛ 23 ከፍተኛ 33። አዲስ አበባ ነጎድጓዳማ ይሆናል። ዝቅተኛ 11 ከፍተኛ 20። ዜናውን ከማጠቃላያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የኢትዮጵያ አገር መከላከያ ሚኒስቴር የትግራይ ተጎጋ አየር ጥቃትን አስመልክቶ ማስተባበያ ሰጠ። የሲድኒ ኮሮና ቫይረስ ከፊል ገደብ በአውስትሬሊያ የሐኪሞች ማህበር ዘንድ ስጋትን አሳድሯል። በሚያሚው አፓርትመንት ድርመሳ ሳቢያ የደረሱበት ካልታወቁት ውስጥ አውስትራሊያውያን ሳይኖሩ እንደማይቀር ተገምቷል። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።